ከአምስት ዓመታት በፊት በሰሜን አሜሪካ የተቋቋመው ዓለም አቀፍ ትብብር ለኢትዮጵያውያን መብት የተሰኘው ቡድን ከሶማሌ ክልል ለተፈናቀሉና በአማራ ክልል ቤተሰቦቻቸው ለተገደሉባቸው የገንዘብ እርዳታ ለግሷል። ድርጅቱ በቅርቡ እያከናወናቸው ያላቸውን ተግባራት አስመልክቶም ጽዮን ግርማ የድርጅቱን ሰብሳቢ አቶ ታማኝ በየነንና የትብብሩን አቅም ግንባታ ኃላፊ አቶ ዳኛቸው ተሾመን አነጋግራ ተከታዩን አጠናቅራለች። ሳውዲ አረቢያ ኢትዮጵያውያን ወደ ሀገራቸው እንዲመለሱ ስታደርግ የተቋቋመ ድርጅት መሆኑን የዓለም አቀፍ ትብብር ለኢትዮጵያውያን መብት መስራቾች ይናገራሉ። ሰሞኑን በአማራ ክልል በሰሜን ወሎ ዞን በወልዲያ በመርሳ በቆቦና በሌሎች አካባቢዎች በሚገኙ ከተሞች በመንግስት ታጣቂዎች ለተገደሉ ሰዎች ቤተሰቦችና በተኩስ አካላቸው ለተጎዳ ቤተሰቦች የገንዘብ እርዳታ ማድረጋቸውን ገልጸውልናል። በተጨማሪም ከሶማሌ ክልል ለተፈና የሚናቀሉ የኦሮሞ ማህበረሰብ ተወላጅ ኢትዮጵያውያን የገንዘብ ድጋፍ ማድረጋቸውንም ነግረውናል። ይህ የእርዳታ ገንዘብ የተገኘው በውጭ አገር ከሚገኙ ኢትዮጵያውያን ሀገር ውስጥ ለሚገኙ ኢትዮጵያውያን በመሆኑ እርዳታው ከተደረገላቸው ሰዎች መካከል ጥቂቶቹን ደውለን ጠይቀናቸው ነበር። በወልዲያ ከተማ ወንድ ልጃቸው የተገደለባቸው አባት ናቸው። ደውለን ጠየቅናቸው። ሀዘናቸውን ለተካፈሏቸው አመስግነዋል። በሰብአመትና በስንት እድሜያችን ውስጥ በከራይተን አሳድገን አሳድገን እንደዚህ አይነት አባትና እናት መጦት ሲገባ እዛ አጭሩ እንደዚህ አይነት ነገር አለምታችን ነበረ። ትንሽ አይን ያለው ልጅ ነበረ። በቃ ዚያር እንግዲህ ምንም የትም ቦታ የምንደርሰው ነገር የለም። በእኛ ላይ የደረሰ ግስና በደል ስ ማድረገው ነገር የለም። እናዝናለን። ከማዘን ውጭ ምንም አቅም የለን፣ ጉልበት የለን። ምንም ማድረግ አይቻልም። ወገኖቻችን ለእኛ ለዚህ ጉዳይ ይሄን ይሄ ነው ብለው ላጥናኑም አንዳንድ ነገሮችም ያደረጉልን በእውነት እናገር ይከብደኛል። እህሜና ጤና ላጥናናን ሁሉ በውጭም ሆነ በሀገር ውስጥ ላጥናናን ወገኖች ወገኖቻችንን በጣም ነው የምናመሳይል ነው። ምንም ምንም ምናደርገው ነገር የለም። እግዚአብሔር ግን ስርድስጠን ነው ምንም የምናደርገው ነገር የለም። በተባሪያችን ተባሪያችን በቃ ተለየም። እኔ በጣም በእውነት አመሰግናለው። በውጭ በውስጥ ላለው ኢትዮጵያኖች በእውነት እርሜና ጤና ነው የሚመኝላችሁ። በእውነት መቀላጥናናችሁ ሁሉ የእኛ አይድረስባችሁ እኛ የደረሰ አይድረስባችሁ ነው። የሀያ ስምንት አመቱ ቴድሮስ አበራ በመርሳ ከተማ በቅርቡ በጥይት ተመትቶ ከባድ የመቁሰል አደጋ ደርሶበታል ብለውናል። እናቱ ኢትዮጵያውያን ለዚህ ልጅ ሕክምና የላኩት አስር ሺህ ብር እንደደረሳቸውም እናቱ ወይዘሮ ጉርሻ ይማም ይናገራሉ። አጥንቱ ተሰብሯል። ንግሩ እግሩ ንግሩ እግሩ ላይ አገዳው ላይ አጥንቱ ነው የተሰበ የተሰበረው። አሁን በምን ሁኔታ ላይ ይገኛል ጤንነቱ? ገና እዛው ሆስፒታል እንዴተኛ ነው? ገና እዛው ተኝቷል። የት ነው የተኛው? ደሴ ሆስፒታል። ከዛ የሚታከመው ያው በክፍያ ነው የሚታከመው እንጂ

እስር ላይ እንዳለሁ ያው ልጄ ሞተብኝ። ያው ደግሞ ወጣሁኝ ምን አዘን ደግሞ ተቀብዬ ውጭ እያዘን ስሎ አለሁ። ዓለም አቀፍ ትብብር ለኢትዮጵያውያን ሌላው ያደረገው የገንዘብ ድጋፍ ከሶማሌ ክልል ለተፈናቀሉ ኢትዮጵያውያን ለተወሰኑት ቤት ማሰሪያ የሚሆን ገንዘብ ነው። አባ ገዳ በየነ ሰንበቶ ኢትዮጵያውያኑ ለኢትዮጵያውያን የረዱት ገንዘብ ነው ተብሎ እንደተሰጣቸውና እርሱንም በህብረት ሆነው ቤት እያሰሩበት መሆኑን ገልጸውልናል። ከሶማሌ ክልል ለተፈናቀሉ እንደ አባ ገዳ የተላክልንን ወስደናል። ወስደን እየሰራንበት ነው። ምን እየሰራችሁበት ነው? ቤት እየሰራንበት ነው። እንደውም ከወጣቶች ከቢል ማሰባስበን ባለፈው ወደ ስልሳ አራት ሺ ብር ከዚሁ ከሀገር ውስጥ አገኘን ተመቂ ከተማ ሶስት መቶ ሺህ ብር አገኘን። ከዚሁ ከኦሮሚያ መቂ ከተማ ምስራቅ ሸዋ ማለት ነው። ምን ያህል ቤቶች እየሰራችሁበት ነው? ለምን ያህል ያህል ተፈናቃዮች የሚሆን ነገር እየሰራችሁ ነው? ያው እንግዲህ በፊት አምሳ ሺህ ነበረ ቤቶች ይጨርሳሉ ያሉን። አሁን ወደ ሰባት ሺህ ብር ነው ቱር ሁሉ ነገር ተወደደብን። ዛሬ ሁሉ ሁለት መቶ አምሳ ሺህ ብር አውጥተን ቆርቆሮ ሁሉ ተወደደ። ድሮ ቆርቆሮ ወደ መቶ ምናምን ነበረ። አሁን ወደ ሁለት መቶ ሰላሳ አምስት ብር ሆነብን። እዚህ ተወደደ። ስለዚህ አስራ ስድስት ቤቶችን ሰርተናል። አሁን ወደ አራት ቤት ነው ከዚህም እየጨመርንበት ማለት ነው ለአንዱ ችግር ሌላው መድረስ የኢትዮጵያ መገለጫ ባህል ነው ይላሉ አባገዳ በየነ ሰንበቶ። ኢትዮጵያዊ ድሮም ይረዳዳል። ዛሬ እኛ የጀመርነው ሳይን ከአያት ቅድሚያት የመጣ ነው። መተዛዘን፣ አብሮ መብላት፣ ላጣ መስጠት፣ በሬ ላጣ በሬ መስጠት፣ ላም ላጣ ላም መስጠት፣ ቤት ያጣ ቤትን ሰርቶ መርዳት፣ ፈረስ ያጣ ፈረስ መስጠት። ኢትዮጵያዊ አንድነታችን መቼስ ቋንቋ ዥጉርጉር ይሁን እንጂ ደማችን አንድ ነው። ይሄ ከአያት ቅድሚያት ይወጣልን እግዚአብሔር ይስጥልን። እግዚአብሔር በእውነት እግዚአብሔር ይስጣችው። አሁንም ተባረኩ። ይሄ እዚህ በሰው ልጅ ላይ እግዚአብሔር አድርስ እግዚአብሔር ይስጥልን እግዚአብሔር ይስጥልን አሁንም ለወደፊትም በሀሳብም በሞራልም እንዳይለዩን ምስጋና እናቀርባለን። በመላው ዓለም ከሚገኙ ኢትዮጵያውያን ገንዘብ በማሰባሰብ ለተጎዱና ና ለተቸገሩ ኢትዮጵያውያን የገንዘብ ድጋፍ እንደሚያደርግ የገለጸው ድርጅት ዓለም አቀፍ ትብብር ለኢትዮጵያውያን መብት ሰብሳቢ አቶ ታማኝ በየነና የድርጅቱ የአቅም ግንባታ አስተባባሪ አቶ ዳኛቸው ተሾመን የገንዘብ ድጋፉን ለማድረግ ለምን ያሰባችሁ ለምን እነዚህን አካባቢና እነዚህን ሰዎች መረጣችኋቸው? ስል ጠይቄያቸው ነበር። አቶ ታማኝ ከሚያብራሩበት ይጀምራሉ። እኛ ቆይተናል። በየትኛውም የዓለም ክልል ይሁን አቅማችን በፈቀደ መጠን ኢትዮጵያውያን ለሚደርስባቸው ችግር ተስፋ የመሆን አይዟችሁ የማለት ስራ ነው የምንሰራው። በዚህ ምክንያት በተለይም አሁን በወልዲያ ለምሳሌ ልጆቻቸው የነገ ጧሪዎቻቸው ናቸው፣ የነገ ተስፋዎቻቸው ነበሩ። እነዚህ ሲሞቱ በቤተሰብ ላይ የሚመጣው ትልቁ የልብ ስብራት ተስፋ ማጣት ነው እና እነዚህን ወገኖቻችንን ምንም ብንርቅ፣ የተለያየ ቦታ ብንኖር መንፈሳችንም ልባችንም ከእናንተ ጋር ነው ለማለት በመከራ ጊዜ በኢትዮጵያ ባህል ሁሉም ሰው ጎረቤት፣ የመጀመሪያ ስራው የማጽናናት ስራ መስራት ነው። በዚህ ምክንያት በተለያዩ የኢትዮጵያ ክልሎችም ይሆን በተለያየ የዓለም ክልል በኢትዮጵያውያኖች ላይ ለሚደርሰው ችግር እርዳታ የምናደርገው እና እነዚህም ኢትዮጵያውያኖች በኦሮሚያ አካባቢም የተፈናቀሉትን ጭምር የምናደርገው እርዳታ ከዚህ መንፈስ በመነሳት አቶ ዳኛቸው እንግዲህ ብዙ የገዘፈ ችግር ነው ኢትዮጵያ ውስጥ በየቀኑ እየተከሰተ ያለው ዘለግ ያለ ጊዜ ነው የያዘው። እና እንዴት ነው እነዚህ ሰዎችን መርጣችሁ ከዛ ውስጥ ልሰጧቸው የቻላችሁት በምን ያህል መጠን ነው የምታዳርሱት? አሁ እንግዲህ የምናዳርሰው የኢትዮጵያ ሕዝብ እዚህ በዲያስፖራ ያለው ደግ ሕዝብ ነው የኢትዮጵያ ሕዝብ እና እዛ ከዛሬ አምስት ዓመት ጀምሮ ክራይሲስ ሲመጣ አዋጡ እያልን የምንሰበስበው ለኢመርጀንሲ ብለን ያስቀመጥነው ገንዘብ አለ እና ከዛ ውስጥ እንደ ሁኔታው አሰቃቂነት የተጎዱት ሰዎች ምን ያህል ናቸው፣ ምን ያህል እርዳታ ያስፈልጋቸዋል በሚል አይተን እናደርጋለን። ለምሳሌ የመጀመሪያው ኦሮሚያ የዚህ የመሬት ነጠቃ ላይ ሲቃወሙ የተገደሉ ሰባ ኦሮሞዎች ገና ሲገደሉ ያን ጊዜ ነው ለእያንዳንዱ ቤተሰብ እነህ ብዙዎቹ ወጣቶች፣ አንዳንዶቹ አውቶ ታማኝ እንዳለ ጠዋሪዎች ናቸው፣ በስንት መከራ እንጨት ሸጠው፣ ከሰል ሸጠው ያሳደጓቸው ናቸው እና ለቤተሰቦቹ ትንሽ መቋቋሚያ የሚሆን ቢሆን አምስት ሺም ሰባት ሺም አስር ሺም እንደዚሁ እንደ ችሎታችን አከፋፍለናል። ከዛ ጊዜ ጀምሮ አሁንም ይሄን ስናደርግ ቤተሰቦቹን እያየን አቅማቸውን እያየን ያው አቶ ታማኝ እንዳለ አሁንም የሀዘን መግለጫ ነው። ነገር ግን ደግሞ አንዳንዴ የቤተሰቡን ሁኔታ አይተን የምናደርግበት ጊዜ አለ። አሁን ዲቴሉስ ዝርዝሩስ ለመግባት ትንሽ ያስቸግራል። ግን በሆኑ መስፈርቶች አሉን የምንመለከትበት እና በዛ መሰረት ነው የምንሰራው። አቶ ታማኝ እንግዲህ በእንደዚህ አይነት ገንዘብ አሰባስቦ በመርዳት ይታወቃሉ ድርጅታችሁም ይታወቃል እና ምን አይነት ምላሽ ታገኛላችሁ? የገንዘብ መዋጮ በምሰበስቡ ጊዜ በጣም አሰልቺ ነው። የሰው ፊት ማየት ከባድ ነው። ግን በተመሳሳይ ደግሞ እንዲሁ ልባቸው የሚደማ የሰው የኢትዮጵያዊነት ፍቅር ያላቸው ወገኖቻችን ከመላው ዓለም አንድ ጊዜ ስራችንን ደጋግማ አይተው ገምግመው አይዟችሁ ብለው እኛ ሳንጠይቅ በአካውንታችን ደውለው በኢሜይል በተለያየ መልእክትም ገንዘብ መላክ እንፈልጋለን የሚሉ በቤተ ክርስቲያን፣ በመስጊድ በተለያየ ማህበር እየተደራጁ እየደወሉ ስለሚያበረታቱን አንዱ ተስፋችንን ሁለተኛ ምንም ከማያውቁት ወገናቸው ከውጭ እንዲህ ተልኮላችኋል ብለን ትንሽ ፍራንክ ስንሰጣቸው በወገኖቻችን ላይ የሚያድረው ተስፋ እና የሚሰጡን ምላሽ ጉልበት የሚሆነን እሱ ነው እና በዚህ በግሎባል አላያንስ አመራር ውስጥ የተሰባሰቡት ወገኖቼ አብዛኛዎቹ በተለያየ የስራ መስክ የተሰማሩ ናቸው፣ ግን ሙሉ ጊዜያቸውን እንዲሰጡ የሚያደርጋቸው እና በበጎ ፈቃድ እንዲሰሩ የሚያደርጋቸው ከዚህ ከተጎጂዎቹ በኩል የሚሰማው ድምፅ የተስፋ የማድረግ እንግዲህ እዚህ ምድር ላይ ሊገዛ የማይችል ትልቁ ነገር ተስፋ ነው እና በትንሽ ነገር ሰው ተስፋ ሲያደርግ ስለምናይ ያ ጉልበት ሆኖን ያንቀሳቅሰናል፣ እንጂ የሰው ፊት ማየትና መለመን በጣም ከባድ ነገር ነው፣ ግን በውጤቱ ደግሞ የበለጠ ስለምንደሰት የበለጠ እንድንሰራ ያደርገናል። በዚህ አጭር ጊዜ ውስጥ እስኪ ምን ያህል ገንዘብ ወጪ አድርጋችሁ የት አካባቢ ያሉ ኢትዮጵያውያንን ረዳችሁ አቶ ዳኛቸው? እስቲ እንግዲህ ባለፉት ዓመት ተኩል እንኳን ብንመለከት ቅድም እንዳልኩት የኦሮሚያ የመሬት ነጠቃን በመቃወም ሰላማዊ ሰልፍ ሲደረግ ለሞቱ ወጣት ልጆች ቤተሰቦች ቢያንስ ቢያንስ ወደ ሀምሳ ስምንት ለሚሆኑ ገንዘብ አከፋፍለናል። ከዛ በኋላ ቆሼ ከመቶ በላይ የሆኑ ወገኖች እንደዚሁ ከነነፍሳቸው ሲቀበሩ ወደ ሰባ ለሚሆኑ ለእያንዳንዳቸው አምስት አምስት ሺህ የኢትዮጵያ ብር በዛን ጊዜ አከፋፍለናል ከዛ በኋላ በደሌ ወረዳ ኤሊባቡር እንደዚሁ ኢትዮጵያውያን ሲፈናቀሉ በዛ ጊዜም ለቤተሰቦቹ ለተማሪዎች ቤት ለተቀጠለባቸው እርዳታ ለማድረግ ሞክረን እሱ ሳይሆን ቀረ በክልሉ ባለው አለመረጋጋት ምክንያት ከዛ በኋላ ግን አሁን ቅድም እንደተጠቀሰው ወሎ ውስጥ እንደዚሁ ቤተሰቦች ወጣት ልጆች ሲገደሉ ለእያንዳንዱ ፋሚሊ አስር አስር ሺ ብር ለሀያ አንድ ይመስለኛል እንደዚሁ አከፋፍለናል። አሁን በቀደም ከዛ በኋላ ደግሞ ያው ከሶማሌ ክልል አስተዳደር ኦሮሞዎች ሲፈናቀሉ ሀያ አምስት ሺ ብር በአባ ገዳዎቹ አባ ገዳ በየነ ስምቶ በኩል ልከን ያ ገንዘብ መጠለያ እየተሰራላቸው እንደሆነ አሁን ተገልጾልናል። እና አሁንም በዚህ በተፈጠረው በኬንያ በተፈጠረው መፈናቀል ምክንያት ላሉት ለተፈጠረው ሁኔታ አስር ሺህ የአሜሪካን ዶላር ለመላክ ተወስኖ እሱን አሁን ለማስተላለፍ በሚቀጥሉት ሶስት አራት ቀን ውስጥ ይደረጋል። ከሞያሌ ወደ ኬንያ ለተፈናቀሉት ማለት ነው። ልክ ነው። በከ- ከሞያሌ ኢትዮጵያ ወደ ኬንያ ለተፈናቀሉት እና እሱንም ገንዘብ ለማድረስ እየተነጋገርን ነው። በሁለት በሶስት ቀን ውስጥ ገንዘቡ ይደርሳል። እዚህ ጋ ትንሽ ልጨምር። እሺ፣ እሺ። እና አንዳንዶቹ የተዘለሉትን አብሬ ለማንሳት ፈልጌ ነው። ባለፈው አመት በኦሮሚያና በአማራ ክልል በተነሳው ግጭት ቤተሰቡ ቤተሰቦች በአማራ ክልልም በተመሳሳይ በርካታ ቤተሰቦችን ረድተናል። በተጨማሪ ከአንድ አመት በፊት በኢትዮጵያ ሶማሌ ክልል ውስጥ ከፍተኛ የረሃብ አደጋ በደረሰ ጊዜ፣ እንግዲህ አንድ እውነት መናገር አለብኝ። አብዛኞቻችን በዚህ በበጎ አድራጎት ስራ ብንሰማራም፣ እንደ ዜጋ ደግሞ የተለያየ የፖለቲካ እምነት አለን። በዚህ የፖለቲካ እንቅስቃሴያችን ከመንግስት ጋር በሀሳብ ልዩነትም በተለያየ መድረክም ስለምንወጣ መንግስት በበጎ አይን ስለማያይ አንዳንዱ ስራችን እና አንዳንዱ አሰራራችን ከመንግስት ተደብቀን ስለሆነ ብዙ ይፋ የማናደርጋቸው ስራ መኖራቸውን እንዲታወቅ እፈልጋለሁ። በዚህም ምክንያት በኦጋዴን አካባቢ በደረሰው ረሃብ ችግር በጊዜው ማድረግ የሚገባንን በዳቦ በውሃና ዘይት በመሳሰሉ ከተለያዩ ግብረሰናይ ድርጅት ጋር በመሆን አድርሰናለሁ። ከሠራናቸው ትልልቅ ስራዎች አንዱ ነው። ብለን የምናምነውም እሱን ነው። በተጨማሪ ደግሞ ቀደም ሲል አቶ ዳኛቸው እንዳነሳው ቆሸ ላይ ያን አይነት አደጋ ሲደርስ በጣም አጣዳፊ ስለነበር በጣም በከፍተኛ ይሄ ዝቅተኛ ኑሮ ደረጃ ላይ የሚገኙ ኢትዮጵያውያን በመሆናቸው በሌላ ጊዜ ካሰባሰብ ነው ገንዘብ ላይ አንስተን ነው በዛ የተጎዱትን ቤተሰቦች ለመርዳት የሞከር ነው። በተጨማሪ በኢትዮጵያ በተለያየ የፖለቲካ እንቅስቃሴ ምክንያት አገር ጥለው ወጥተው አደጋ ላይ የወደቁ ዜጎችንም ታድገናል። በአንድ ወቅት ከሰላሳ የሚያንሱ ጋዜጠኞች በሁለት ቀን ውስጥ ኬንያ ገብተው የትም መድረሻ ባጡበት ጊዜ ደርሰን ለአንድ ወር የሚሆን ለእያንዳንዳቸው ቤት ኪራይ ከፍለን ለጊዜው መጠለያ እንዲያገኙ አድርገናል። በዚህ መልኩ ከሄድን በጣም በርካታ ስራዎች ሰርተናል። አንዳንዶቹ ግን ይፋ ለማድረግ የሚያስቸግሩ ስለሆኑ ከመናገር እቆጠባለሁ። ይሄን ለማለት ያው ማለት በእርዳታ ላይ የተመሰረቱ ስራዎች ማለት ነው። የእርዳታ ስራዎች ናቸው በሙሉ ግን ግንኙነት መፍጠር እንደ ወንጀል ስለሚቆጠር ከአንዳንዶቻችን ጋር ያ ግንኙነት ይፋ ሆኖ ቢነገር ደግሞ እዛ በሚኖሩ ዜጎች ላይ የሚያመጣው ችግር ስላለ ማለት በአጠቃላይ በበጀት ደረጃ በአመት ውስጥ ይሄን ያህል ገንዘብ አወጣን የሚለውን ታውቁታላችሁ ለምሳሌ ባለፈው አመት ይሄን ያህል ገንዘብ አውጥተናል በዚህ አመት ደግሞ ይሄን ያህል የሚል ማለት ይቻላል በቁጥር ማስቀመጥ ግን በዝርዝር ያለውን ነገር ይዘን መቅረብ ያለብን ይመስለኛል በግምት ግን ማለት እንችላለን በግምትም ባይሆን እንደው በቦልፓርክ አጠቃላይ በዚህ ባለፈው አመት ውስጥ ብቻ ከመቶ ሺህ ብር በላይ ወጥቷል። ከመቶ ሺ ዶላር ባጀት ብለን የምንለው ነገር የለም። ምክንያቱም ከመቶ ሺህ ዶላር ማለት ነው ሁኔታ አቤት፣ ከመቶ ሺህ ዶላር ማለት ነው መቶ ሺህ ዶላር፣ አዎ፣ በላይ ወደ መቶ መቶ ሀያ መቶ ሀያ አምስት ሺህ በላይ ወጥቷል። በጀት ተብሎ ግን ያወጣ ነው እና ፕላን ማድረግ አይቻልም። ምክንያቱም ሰውም የሚሰጠው ያው ሁኔታዎች ሲበላሹ እና አሳዛኝ ሁኔታዎች ሲፈጠሩ ነው እና ሁኔታዎች ሳይበላሹ ተዘጋጅቶ መጠበቅ የሚለው ላይ አላተኮርንም። የእኛም በዳያስፖራ ያለው ኮሚኒቲ ይሄንን አልተገነዘበውም። ህዝባችንን ለማመስገን ግን ቅድም አቶ ታማኝም እንዳለው አንድ ሁኔታ ሲፈጠር በዚህ መስጠት እንፈልጋለን ብለው የሚደውሉልን አሉ። ራሳቸው ተደራጅተው ሰበስበው ገንዘብ የሚያስረክቡ አሉ። ቤተ ክርስቲያን አባቶች እና አቡነ መልከ ጻዴቅ እና አቡነ ጴጥሮስ አሁን በቅርብ ጊዜም ቤተ ክርስቲያናቸውን አሰባስበው ገንዘብ አዘጋጅተው በግሎባል አሊያንስ በኩል ይሁን ብለው ልከዋል። ባለፉት ሁለት ሳምንት እንኳን ይሄ ሁኔታ ተፈጥሯል እና ህዝቡንም ማመስገን እንፈልጋለን፣ በጣም ማመስገን እንፈልጋለን። በጣም ደግና ተቆርቋሪ የሆነ ህዝብ ነው የኢትዮጵያ ህዝብ። ይሄንን ሳልል ማለፍ አልፈልግም። ነገር ግን ሳይበላሽ ተዘጋጅቶ መጠበቅ የሚባለውን ነገር ግን ብናስብበት ወዳለው በጠቅላላ ይህን የምናገረው በዲያስፖራ ላሉ ወገኖቼ ነው። ይህንን ስታሰባስቡት በውጭ ሲባል ዩናይትድ ስቴትስ ውስጥ ያሉ ናቸው ወይስ በመላው ዓለም ያሉ ሰዎች ናቸው የሚረዷችሁ የሚለው አንደኛው ሲሆን አስተዋጽኦአቸውን ግን እንዴት እንደው ትገመግሙታላችሁ? ከዚህ ሆነው ወደ አገር ውስጥ ያለውን አስተዋጽኦ እንዴት ታዩታላችሁ? ስቲካቶ ታማኝ እሺ አጠቃላይ በመላው ዓለም ያሉ ነው ማለት የምንችለው። ምክንያቱም ከአውስትራሊያ፣ ደቡብ አፍሪካ፣ አውሮፓ እና አሜሪካ ካናዳን ጨምሮ አማውንቱ የተለያየ ይሁን እንጂ ሁሉም ያውቁ እስራኤልን ጨምሮ እንዲያውም እስከ ዛሬ ካደረግናቸው የእርዳታ ማሰባሰቢያ ፕሮግራሞች ትልቁን ድርሻ የሚይዘው እስካሁን ድረስ እስራኤል ያደረግነው ነው። ኢትዮጵያን እናድን የሚባሉ ማህበር ያሰባሰበው ዝግጅት ትልቁ ነው ብዬ አስባለሁ። ከደቡብ አፍሪካም ከአውስትራሊያም ከሁሉም እንደ አቅማቸው ያደርጉልናል። ስለዚህ በአጠቃላይ በመላው ዓለም ማለት እንችላለን። ሁለተኛው ጥያቄ እንዴት ትገመግሙት አላቸው? አንድ እንደ ብዛታችን ውጭ እንደ መኖራችን ጠንካራ አይደለንም። የአቅማችንን ያህል እያደረግን አይደለንም። አሁን ለምሳሌ ከኢትዮጵያ ሞያሌ ወደ ኬንያ የተፈናቀሉ ዜጎቻችን ለመርዳት በእኛ አቅም እየሞከርን ነው። ካለው ችግር አንጻር ግን በጣም ትንሽ። ስለዚህ አንዳንድ ጊዜ ግራፊክስ የሆነ ስዕል ወይም የአደጋው አይነት፣ የሞት አይነት ካላየን በቀር እጃችን የመዘርጋት ነገር አንዳንዴ ያስቸግራል በአንዳንድ ወገኖቻችን እና ከዛ በፊት ቀድሞ የመዘጋጀት ቀድሞ የመጠንከርና አደጋው ሲደርስ ወዲያው ደግሞ መፍትሄ የመስጠት እንዲኖረን በዚህ ላይ አክቲቭ የመሆን ነገር ይጎልናል ብዬ ነው የምገምተው። አቶ ዳኛቸው እዚህ ላይ የሚጨምሩት ነገር ይኖራል? አዎ የአቶ ታማኝ ያለውን ለማጠናከር ነው። እኛ ለህዝባችን ያለን አለኝታ እኛ ብቻ ነን። መንግስት በሚያደርገው የአስተዳደር ጉድለት ተፈናቅሎ በአለም ዙሪያ የተበተኑ ኢትዮጵያውያኖች ያላቸው ወገን እኛ ብቻ ነን እና ያንን ከተገነዘብን የምንሰራው ስራ ቀላል ይሆናል። ግን አንዳንድ ጊዜ አንገነዘብም። በቃ ሰቆቃ በአይናችን በሚዲያ ካላየን አንዘጋጅም እና የኢትዮጵያ ሕዝብ ደግነቱ ችሮታው መቆርቆሩ እንዳለ ሆኖ ተዘጋጅቶ መጠበቅ ፕሮአክቲቭ የሆነ ነገር በጣም ይጎለናል። አሁን ባለፈው አመት ውስጥ ተሰጠነው ገንዘብ ከግሎባል አሊያንስ አካውንት ከወጣው ገንዘብ ሰባ ፐርሰንቱ በፊት የተሰበሰበ እና ለመከላከያ ተብሎ ከተቀመጠ ውስጥ ነው የተሰጠው። አዲስ የተሰበሰበ ገንዘብ ባለፈው አመት ውስጥ የለም ማለት ይቻላል። በዛ አንጻር ሲታይ እና ይህንን የሚያዳምጡ አዳማጮችም ሆኑ በየ አካባቢው ወደፊትም የሚሰሙ ሰዎች ይህንን እንዲገነዘቡ ለማሳሰብ ወዳለሁ። ምን ያህል ጊዜ ሆነው አሊያንስ እንደው ምን ያህልስ አባላቶች አሉት? እንዴትስ ነው የሚሰራው? አቶ ታማኝ አጠር አድርገው። እሺ። ከ2013 የሳውዲ ኢትዮጵያውያንን በግፍ ማባረር በጀመረች ጊዜ ለምን እንዲህ አይነት ግፍ በወገኖቻችን ላይ ይደርሳል በሚል ተሰባስበን ነው የጀመርነው። ከዛን ጊዜ ጀምሮ እንግዲህ አምስተኛ ዓመታችንን እያያዝን ነው። አባሎቻችን በመላው ዓለም ያሉ ዜጎች ናቸው። የአባልነት ፎርም ከፍለው በወር ሀያ ብር መዋጮ ያዋጣሉ። ከዛ ውጭ ግን በየጊዜው እንደ ሁኔታው አንዳንድ ከተሞች ለግሎባል አላያንስ ገቢ በማለት የተለያዩ ፕሮግራሞችን አዘጋጅተው ይጠሩናል። ተገኝተን ስለ ድርጅቱ አላማና ያደረጋቸውን ስራዎች ገልጸን በዛን ጊዜ የተገኘው ህዝብ የሚሰጠንን እርዳታ በመቀበል ነው እስካሁን ያለ ነው። ቀደም ሲል እንደተናገርኩትም ከተለያየ አካባቢ ስራችንን ገምግመው ግሎባል አላያንስ በዚህ በኩል ላደረጋችሁት ነገር መልካም ነው፣ ለእንዲህ አይነት ቦታ ደግሞ ይሄን ብታደርሱልን ይሉናል። ያን እናደርጋለንና በዚህ መልክ ነው ከባሎቻችን ጋር እና በመላው ዓለም ቀደም ሲል እንደጠቀስኩት በመላው ዓለም ማለት ይቻላል አባሎች አሉ። በጣም አመሰግናለሁ። እግዜር ስጥልኝ ሁለታችሁንም ለሰጣችሁን ማብራሪያ መልካም የስራ ጊዜ ይሁንላችሁ። ሆናለ የጽዮንን እንግዶች እናመሰግናለን።